ሳይንስና ህብረተሰብ ጤና ይስጥልኝ። አድማጮች እንደምን ሰንብታችኋል? የስበት ኃይል በሌለበት ህዋ ላይ በብዕር መጻፍ አይቻልም። ቀለሙ እንዲወርድ የሚያደርገው ስበት ስለሌለ፣ የስበት ኃይል በሌለበት ህዋ ላይ መራመድ አይቻልም ተንሳፈን እንዳንቀር የሚያግዘን ስበት ስለሌለም። የስበት ኃይል በሌለበት ውሃ ላይ ተክሎች ማደግ አይችሉም። ተክሎቹ ውሃም ሆነ ንጥረ ነገርን መምጠጥ ስለማይችሉም። ትሮንዳይም፣ ኖርዌይ ምድር ቤት ውስጥ በእንጨት የተከለለ ቤተ ሙከራ ውስጥ ግን ይህን ተፈጥሯዊ ኩነት የሚሽር ሙከራ እየተደረገ ነው። በቤተ ሙከራው ተክሎችን የስበት ኃይል በሌለበት ሁናቴ ማብቀል እንደሚቻል ተመራማሪዎች ይፋ አድርጓል። የዛሬው የሳይንስና ህብረተሰብ ጥንቅራችን ያተኩርበታል። አብራችሁን ቆዩ። አስደንጋጩ ክስተት የሚፈጠረው ማርስ የተሰኘችው ፕላኔት ላይ ነው። ዘመኑም አሁን ከምንኖርበት 20 ዓመታት በኋላ። ሳይንቲስቱ ከማርስ ንጣፍ ስር የተዘረጋውን ምስጢር ለመፍታት ቋምጧል። ከርሰ ማርስ ጥናት ለማከናወንም ተጣድፏል። ድንገት አካባቢውን ውጦ ሊያስቀር የሚችል ሌላ ግዙፍ የአቧራ ቧይት ደርሶ ጠፈርተኞቹን በብናኙ ሊቀብራቸው ከቅርብ ርቀት ሽቅብ እየተጥመለመለ ይከንፋል። ሳይንቲስቱ ነፍሳቸውን ለማዳን የቻሉትን ያህል ተጣድፈው በመንኮራኩራቸው ይወነጨፋሉ። አንድ ሳይንቲስት ግን በማርስ የአቧራ ብናኝ ተቀብሮ ቀርቷል። ግን አልሞተም። ይህ ደ ማርሲያን ማርሳዊው የተሰኘው እንደ ጎርጎሪዮስ አቆጣጠር በ2015 ለእይታ የበቃው ሳይንሳዊ ልብ ወለድ ፊልም አጀማመር ነው። በሳይንሳዊ ፊልም ውስጥ ባልንጀሮቹ ሞተ ብለው ጥለው ተሄዱት ጠፈርተኛ ማት ዴመን ከቆይታ በኋላ ሰውነቱ ላይ የተከመረውን ብናኝ አራግፎ ብድግ ይላል። በዚህ ቅጽበት ሳይንቲስቱ ማርስ ላይ የሚገኝ ብቸኛ ፍጡር መሆኑን አውቋል። ምናልባት ምድር ላይ የሚገኙት ባልደረቦቹ ወደፊት አለመሞቱን የሚያውቁ ከሆነ ወደ ምድር ሊመልሱት የሚችሉት ከአራት ዓመታት በኋላ ነው። ሳይንቲስቱ ማርስ ላይ በቀለሷት የምርምር ጎጆ ውስጥ ያለው ምግብ የሚያዛልቅ አይደለም። ቀሪ ምግቡ ግፋቢል 39 ቅናት ብቻ ቢያኖረው ነው። ከሶስት ዓመታት በላይ ጠፈርተኛው ምን እየበላ ሊቆይ ነው? ሕይወቱን ለማቆየት ተፈጥሮአዊ ባልሆነ መንገድ ማርስ ላይ ድንች ለማብቀል ሲፍጨረጨር ይታያል። ሙሉ ትኩረታችን ስለ ፊልሙ አይደለም፤ በፊልሙ ሞተ የተባለው ሳይንቲስት ከሚያደርገው እንቅስቃሴ ጋር ተመሳሳይ ስለሆነ በምንኖርባት ምድር ላይ ስለሚከወን ምርምር እንጂ። ትሮንዳይም ኖርዌይ ምድር ቤት ውስጥ ተመራማሪዎች ከማርስ ከባቢያዊ አየር ጋር በሚመሳሰል ተፈጥሯዊ ባልሆነ ቤተ ሙከራ ለምግብ የሚሆኑ ተክሎችን ለማብቀል ለ10 ዓመታት ያደረጉት ጥረት ፍሬ ማስገኘቱን አስታውቋል። ኢትዮጵያዊው ስነ ፈለክና ጠፈር ተመራማሪ አቶ ጌታቸው መኮንን ደቡብ አፍሪቃ ኖርዝ ዌስት ዩኒቨርሲቲ ውስጥ ፊዚክስ ያስተምራሉ። የዶክትሬት ዲግሪያቸውን በቅርቡ ለማግኘትም ጥናት እያከናወኑ ነው። የመሬት ስበት በሌለበት ሁናቴ ተክሎችን ማብቀል ይቻላል ብሏል። ማብቀል ይቻላል ወይ? አዎ ይቻላል ነው። እንዴት ነው የሚቻለው? የተለያዩ ዘዴዎች አሉ። አፈርን ሳትጠቀምም ማብቀል የምትችለው ዘዴ አለ። እንግዲህ ብዙውን ጊዜ በስፔስ ላይ ሊደረግ የሚችለውም አንደኛው አማራጭ ይሄ ነው። በተለይ አሁን በኖርዌይ እየተደረገ ያለው ሪሰርች ላይ የሚጠቀሙበት አንድ ዘዴ አለ ሃይድሮፎኒክ የሚባል ዘዴ ነው። ይሄ ምንድን ነው? ተክሎቹ እንዲንጠላጠሉ ይደረግና የሚያስፈልጋቸው ንጥረ ነገር ፓምፕ እየተደረገ ወይም ደግሞ ፑሽ እየተደረገ እንዲሰጣቸው ነው። እንግዲህ ወደ ስፔስ በምትሄድበት ጊዜ የመሬት ስበት አይኖርም። የመሬት ስበት የለም ማለት ደግሞ ተክሎች የሚያስፈልጋቸው ንጥረ ነገር ማግኘት አይችሉም ማለት ነው። እና ብዙ ችግሮች አሉ። አንደኛው ለተክሉ የሚያስፈልገውን የተመጣጠነ ውሃ የውሃ መጠን የተስተካከለ የንጥረ ነገር ለተክሎ የሚያስፈልገውን እንደዚሁም ደግሞ የተለያዩ የጥሬ እቃዎች ችግር መኖር እነዚህን ነገሮች ማብቀል በጣም አስቸጋሪ ያደርገዋል። ያ ማለት ግን አይቻልም ማለት አይደለም። በዜሮ ግራቪቲ ማብቀል ይቻላል፣ ምንም እንኳ በጣም አስቸጋሪና ከፍተኛ ፈተና ቢሆንም ማለት ነው። አስፈላጊ የሆኑ ነገሮች እስከተሟሉ ድረስ ተክሎችን ማርስ ላይ ያለምንም ተፈጥሯዊ የስበት ኃይል ያለ አፈር ማብቀል ይቻላል። ማብቀል የሚቻለው ግን አነስተኛ ተክሎችን ነው። በዓለም አቀፍ የህዋ ጣቢያ ውስጥ እስከ 40 ሴንቲሜትር የሚደርስ ተክል ማብቀል ተችሎ ወደ ምድር ለምርምር ተልኳል። ተክሉ ተረፈ ምርትን በድጋሚ በመጠቀም ስልትን የበቅለው የህዋ ተመራማሪዋ ሳይንቲስት ኤርኔ ካሮሊውሰን ተክሉን ለማብቀል በእናት መንኮራኩር ውስጥ የሚገኘውን ተረፈ ምርት በአጠቃላይ በድጋሚ መጠቀም አስፈልጎናል ብሏል። ወደ ምድር የተላከው ተክል ግን ለምግብነት የሚውል አይደለም። አሁን ኖርዌይ የሚደረገው ሙከራ ቲማቲምና ሰላጣ ማርስ ላይ የሚበቅልበትን ሙሉ ስልት ለማግኘት ነው። ከአፈር የሚገኙ ንጥረ ነገሮችን ተፈጥሯዊ ባልሆነ የስበት ኃይል ለተክሉ እየመጠጡ አሊያም እየሳቡ በመስጠት ነው ተክሉን ያላፈር ማብቀል የሚቻለው እነዚህ የሚያስፈልጉ ንጥረ ነገሮችን የሚገኘው በምንድን ነው? ሪሳይክል በማድረግ ነው። ለምሳሌ አንድ ሰው ምግብ ይመገባል። ከተመገበ በኋላ የሚወጣ ቆሻሻ ይኖራል። ያንን ቆሻሻ ሪሳይክል በማድረግ ነው አስፈላጊ ንጥረ ነገሮች እንዲፈጠሩ የሚደረገው። ንጥረ ነገሩን እንዲስቡ ይደረጋል። በማርስ ላይ ተክሎችን ያለተፈጥሮ የስበት ኃይል ለማብቀል የሚደረገው ምርምር ትሩፋቱ ለምድርም ሊተርፍ ይችላል ተብሏል። ተክሎቹ ያለ አፈርና ዝናብ ተፈጥሯዊ ባልሆኑ መንገዶች ስለሆነ የሚበቅሉት እጅግ ወጪ የሚያስጠይቁ ማዳበሪያዎችን መጠቀም አያስፈልግም። ዝናም ዘነመ አልዘነመ ብሎ መጨነቅ ስለማይኖርም የድርቅ ስጋት አይኖርም። እስኪ አሁን ደግሞ ወደ ማርስ እንመለስ። ቀደም ሲል ያነሳነውን ማርሳዊው የተሰኘውን ሳይንሳዊ ልብወለድ ፊልምም እንቃኝ። በፊልሙ ዋናው ገጸ ባህሪ ባጠገቡ የሚገኘው ምግብ ከማለቁ በፊት መጠለያው በዘረጋው ብርሃን አሳላፊ ስስ ዳስ ውስጥ እዳሪ እንደ ማዳበሪያ በመጠቀም የተከለው ድንች በቅሎለት በትኩሱ ሲገምጥ ይታያል። ከመጠለያው ውጭ ቢሆን ስበት ከሌለበት የማርስ ጠባይ አንጻር የሚያላምጠው ድንች ከጉሮሮም ባልወረደ ነበር። ማርስ ላይ ጠፈርተኞቹ ከቀለሱት መጠለያ ውጭ የማርስ ከባቢ አየር ለመኖር ምቹ አይደለም። የፀሐይ ጨረርም ያለ ከልካይ በቀጥታ ሰውነት ላይ ስለሚያርፍ እጅግ አደገኛ ነው። ታዲያ ተክሎቹን የት ነው ማብቀል የሚቻለው? ማርስ እንግዲህ አራተኛዋ ፕላኔት ናት። ከፀሐይ ጀምሮ ስንወስድ በሶስተኛዋ ወይም ደግሞ በሳይዝ በመጠን ደግሞ ሶስተኛዋ አነስተኛዋ፣ በትንሽነቷ ደግሞ ሁለተኛ ፕላኔት ናት። ግን ከባቢ አየሯን ስትመለከት ዘጠና አምስት ፐርሰንት የሚሆነው ካርቦን ዳይኦክሳይድ ነው። ሶስት ፐርሰንት ናይትሮጅን ነው ቀሪዎቹ ደግሞ አርጎን እና ሚቴንም ተገኝቷል። እንግዲህ በሙቀት እንኳን ብትመለከት የማርስ ሙቀት ከኔጌቲቭ አንድ መቶ አርባ ሶስት ዲግሪ እስከ በጣም ሞቀ በሚባልበት ጊዜ ደግሞ ሰላሳ አምስት ዲግሪ ሴንቲግሬድ ነው የሚሆነው ይሄ በሚሆንበት ጊዜ በዚህ ከፍተኛ የሙቀት ልዩነት ውስጥ ከባቢ አየሩም ምቹ ባልሆነበት አትሞስፌር ውስጥ እንደዚህ አይነት ነገሮችን መስራት ይቻላል ወይ መስራት ይቻላል እንዴት ነው የሚቻለው የተወሰነች ቦታ ብቻ በመያዝ ያንን ቦታ ተክሎችን ለማብቀል እንዲመች ማድረግ ኦክሲጅንን ፕሮዲውስ ማድረግ ካርቦን ዳይኦክሳይድ ፕሮዲውስ ማድረግ መቻል የምንችል ከሆነ ውሃን ፕሮዲውስ ማድረግ የምንችል ወይም ደግሞ ውሃን ማምረት የምንችል ከሆነ በዛች በተወሰነች ቦታ ውስጥ እነዚህን ነገሮች መስራት ይቻላል ማለት ነው ይሄም እንግዲህ በጣም ውድ ነው የተወሰነ ቦታ ነው ወስነን ማምረት የምንችለው ማለት ነው ወይም ደግሞ እንደዚህ አይነት ጥናቶችን ማድረግ የምንችለው እና ፊልሙ ላይም ለማሳየት ተሞክሯል። አዎ ይቻላል። የሰው የተመገበውን ተመግቦ የሚወጣውን ቆሻሻ በመጠቀም ሪሳይክል በማድረግ ደግሞ በመጠቀም ማዳበሪያ ፕሮዲስ በማድረግ ወይም ማዳበሪያ በመፍጠር ለተክሉ የሚያስፈልጉ ንጥረ ነገሮችን ማግኘት ይቻላል። በዚህም መሰረት ተክሎችን ማብቀል ይቻላል። ካበቀሉ በኋላም ደግሞ እንደዚህ ይመገባል። ያ ማለት ምንድን ነው? መሬት ላይ እንደምናየው ነገር ፎቶሲንተሲስ መፍጠር ተቻለ ማለት ነው። ፎቶሴንቴሲስን ስንፈጥር ያው ካርቦን ዳይኦክሳይድና ኦክሲጅን ኤክስቼንጅ እየተደረጉ ወይም ደግሞ እየተለዋወጡ እንዲወጡ ማድረግ ይቻላል ማለት ነው። እንደ ጎርጎሪዎስ አቆጣጠር በ2030 የአሜሪካ የጠፈር ምርምር ተቋም ናሳ ጠፈርተኞችን ወደ ማርስ የመላክ እቅድ አለው። በ2050 ደግሞ የሰው ልጅ ሙሉ ለሙሉ ከምድር ጥገኝነት ውጭ ሆኖ ማርስ ላይ ተክል እያበቀለ ለመኖር አልሟል። ይህ ይሳካ ይሆን? የሕዋ ሳይንስ ምሁሩ አቶ ጌታቸው መኮንን አስቸጋሪ ቢሆንም እንደሚሳካ ግን ተስፋ አላቸው። ያለ ስበት ኃይል ተክልን ማርስ ላይ ማብቀል እጅግ ፈታኝ ሙከራ ነው። የሰው ልጅ ወደፊት በመንኮራኩር ተመራማሪዎችን አሳፍሮ ወደ ማርስ ለመምጠቅ በራሱ እጅግ የተወሳሰበ ሂደት ነው። የምድርና የማርስ ርቀትም በቀላል ቀጥተኛ ጉዞ የሚጠናቀቅ አይደለም። እንግዲህ ሩቅ ነው፣ በጣም ሩቅ በመሆኑ ኢቨን ሰውን ለማጓጓዝ እንኳ በጣም ጊዜ ይፈጃል። ብዙውን ጊዜ የሚደረገው ምንድነው መሰለ መሬትና ማርስ በሚቀራረቡበት ሰዓት ነው ወደ ማርስ ጉዞ የሚደረገው። እንደዛ እንኳ በሚሆንበት ጊዜ፣ ሁለቱ በሚቀራረቡበት ጊዜ ሰላሳ ዘጠኝ ቀን ነው የሚፈጀው። ያ ማለት በቀጥታ መጓዝ ከተቻለ ነው። ያ ደግሞ አይቻልም። ከመሬት በጣም በሚርቅበት ጊዜ ደግሞ ሁለት መቶ ሰማንያ ዘጠኝ ቀን ነው። ግን በአማካኙ ደግሞ መቶ ስልሳ ሁለት ቀን ይፈጃል። ይሄም በቀጥታ መጓዝ ከተቻለ ነው። ግን የኛ የሶላር ሲስተም አለ። ስለዚህ ከመሬት ግራቪቲ ለመውጣት ምን ጊዜም ቢሆን በኦርቢታል ሞሽን ነው መንቀሳቀስ ያለብን፣ በቀጥታ መጓዝ አይቻልም። ስለዚህ ብዙ አስፈላጊ የሆኑ ነገሮች ይኖራሉ ማለት ነው። ወደ ማርስ ራሱ ለመሄድ መጓዙ በራሱ በጣም ከባድ ነው። የተለያዩ ምርምሮችን ለመስራት እና ለወደፊት በኮሎኒ የሆነ ለመኖር ይቻላል ብዬ አስባለ። በህዋ ላይ ያለ ተፈጥሮዊ የስበት ኃይል ተክል ማብቀል በእርግጥ የማይቻል አይደለም። ሆኖም ወደ ማርስ የሚላኩ ጠፈርተኞችን ለረዥም ጊዜ መመገብ የሚችል ተክል ለማብቀል ግን ሳይንቲስቱ ወደ መጨረሻ ምርምራቸው እየተጠጉ ነው። ሰዓቱም እየቆጠረ ነው። ናሳ ሰዎችን ጭኖ ወደ ማርስ ለመላክ የቀሩት 15 ዓመታት ናቸው። አድማጮች አዝመራ በማርስ በሚል ርዕስ ማርስ ላይ ያለ ስበት ኃይል ተክል ለማብቀል ስለሚደረገው ምርምር ያቀረብንላችሁ ዝግጅት በዚሁ ይጠናቀቃል። ማንተ ጋፍቶት ስለሽነኝ መልካም ጊዜ ጤና